ይህ ጉባኤ በደቡባዊ ካሊፎርኒያ ዩኒቨርሲቲ አዘጋጅነት በየዓመቱ የሚካሄድ ሲሆን ዘንድሮ አብዛኛው የጉባኤው ተሳታፊዎች ቀርተውበታል። የአፍሪካውያን ዓለም አቀፍ የምጣኔ ሀብትና ልማት ጉባኤ የንግዱ ማህበረሰብ ኃላፊዎች፣ የመንግስት ባለስልጣናትና ባለድርሻ አካላትን የሚያገናኝ መድረክ ነው ተብሏል። በጉባኤው ላይ ይሳተፋሉ ከተባሉ ሀገራት ውስጥ ኢትዮጵያ፣ ጋና፣ ጊኒ፣ ሴራሊዮን፣ ደቡብ አፍሪካና ና ናይጄሪያ ቪዛ ተከልክሏል። የአፍሪካውያን ዓለም አቀፍ የምጣኔ ሀብት ልማት ጉባኤ አስተባባሪዋ ሚስ ሜሪ ፍላወርስ እንዲህ ያብራራሉ። በዝግጅቱ ላይ ከምንጋብዛቸው እንግዶች አርባ ከመቶ ያህሉ ሲቀሩብን ሌሎቹ ግን ይመጡ ነበር። ዘንድሮ ግን መቶ በመቶ ነው የቀሩብን። በተፈጠረው ነገርም እነዚህ ሰዎች አዝነዋል። ይህ አይነቱ አጋጣሚ ሀገራትን ለማገናኘት የምናደርገውን ጥረት ያበላሻል። በአፍሪካ ሀገሮች ላይ የተደረገ ተጽዕኖ እንደሆነ ብዙዎቻችን ተል ተገንዝበናል በተደጋጋሚ ያየነውና ያጋጠመን በመሆኑም ከዚህ ድምዳሜ ላይ ደርሰናል። አስገራሚው ጉዳይ ደግሞ ቪዛ የተከለከሉት ሰዎች ከሀገራችን ጋር የንግድ ግንኙነትም ያላቸው ናቸው። በዚህ ጉባኤ ላይ ከንግዱ ማህበረሰብ በተጨማሪም ባለስልጣናትና አምባሳደሮችም ቪዛ ተከልክሏል ተብሏል። ጉዳዩን አስመልክቶ የኢትዮጵያ ባለስልጣናትን አስተያየት ለማካተት ዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ ቃል አቀባይ ለማግኘት ያደረግኩት ጥረት አልተሳካም። የቀድሞ የዩናይትድ ስቴትስ ምክር ቤት አባሏ ዳያን ዋትሰን የቪዛውን ክልከላ አስመልክተው የሚከተለውን አስተያየት ሰጥተዋል። There are ambassadors. በዚህ ስብሰባ ላይ እንዲገኙ ቦታ የተያዛላቸው እና ቪዛ የተከለከሉ አምባሳደሮችም አሉ። እንደሚታወቀው አሁን ባለው የአሜሪካ አስተዳደር ከአፍሪካ ወደ አሜሪካ የሚመጡ ሰዎች ቁጥር እየቀነሰ ነው። በዛ ላይ ደግሞ ቪዛ ይከለከላሉ። በአሁኑ የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ቃል አቀባይ ጄፍሪ ሎሬን ጉዳዩን አስመልክተው ለዶች በሌ በኢሜይል በሰጡት መልስ እንደዚህ አይነት ቅሬታዎች መኖራቸውን የስብሰባው አዘጋጆች እንደተናገሩ ሰምተናል፣ መገናኛ ብዙሀን ዘግበውታልም ብለው የወሬውን መነሻ ግን ማጣራት ያስፈልጋል። በተወሰኑ የቪዛ ጉዳዮች ላይ አስተያየት መስጠት አልፈልግም የኤምባሲው ሰራተኞች ሕግን ተከትለው በመስራት ላይ መሆናቸውን አረጋግጥላለው ብለዋል። በጉባኤው ላይ ለመገኘት አንዳንዶቹ ቀደም ብለው የአውሮፕላን ትኬት መቁረጣቸው ተገልጿል። ቪዛ የተከለከሉት ሰዎች ወደ 100 የሚጠጉ ሲሆን ስብሰባውን ለመሳተፍ እያንዳንዳቸው 500 የአሜሪካን ዶላር እንደከፈሉም ነው የተነገረው። እነዚህ ሰዎች ባለመሳተፋቸው የአሜሪካ ሆቴሎችም ገቢ እንደሚያጡ ተሳታፊዎቹ ገልጸው ይህም በዚህ ከቀጠለ ለዩናይትድ ስቴትስ ጥሩ እንደማይሆን ገልጸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጉዞና የቪዛ እገዳን ተግባራዊ ከማድረጉ ጋር ያገናኙ አካላትም አልጠፉም። ለዶይቼ ቨለ ራዲዮ ዘገባ መክብሻዋ ነኝ፣ ከዋሽንግተን ዲሲ።